ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ! ውድ የአገር ልጆች፣ ዘወትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነሆ ተጀምሯል። ባሳለፍነው ሳምንት የመሬት መንቀጥቀጥ ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። መሬት መንቀጥቀጥ ሲባል በቅርፊት አካል ወይም ደግሞ በከርሰ ምድር ውስጥ የምንለው የመሬት አካል ውስጥ በኃይለኛ ሁኔታ በሚለቀቀው ግፊት ወይም ኃይል የሚፈጠር የመሬት መናወጥ ነው። ባጭሩ በዛሬው መሰናዷችን ደግሞ ስለ ከፍታ ሥርዓትና የመሬት ስበት የሚያወሳ ዝግጅት እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97.1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። ከመሰረታዊ የተፈጥሮ ኃይሎች አንዱ የሆነው የስበት ኃይል አጽናፈ ሰማይንና የዕለት ተዕለት ሕይወታችንን በመቅረጽ ረገድ ትልቅ ጠቀሜታ አለው። የሰው ልጅ መሬት ላይ እንዲቆም የሚያደርግና ፕላኔቶች በፀሐይ ዙሪያ እንዲሽከረከሩ ትልቁን ድርሻ የሚወስድ ኃይል ነው። የመሬት ስበት ኃይል ምንነት ላይ ትንታኔ እንዲሰጡን ከስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የተገኙት የዘርፉ ባለሙያ ራሳቸውን በማስተዋወቅ ይጀምራሉ። ስሜ ያሱ ለታ እባላለሁ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የጂኦዴሲ እና ጂኦዳይናሚክስ ትምህርት ክፍል ውስጥ ተመራማሪ። የመሬት ስበት የምንለው ማንኛውም የምንኖርበት ዓለም ውስጥ የሚኖር ቁስ አካል የሚስበው የመጠን መለኪያ ያ የመሬት ስበት እንለዋለን። ያ የመሬት ስበት መሬት ማንኛውንም አካል በዙሪያው ያለውን የማንኛውንም አካል ወደ ራሷ ትስባለች። ለምሳሌ ውቅያኖሶች ላይ ወይም ባህሮች ላይ የውሃ ሞገድ እናያለን ያ የውሃ ሞገድ የሚመጣው ምንድን ነው ጨረቃ ወይም ሌሎች አለማት ላይ የሚኖሩ ሌሎች ግዙፍ አካላት ወይም ፕላኔቶች የምንላቸው እነሱ መሬት ላይ የሚኖሩት መሳብ ወይም ታይዳል ፎርስ ወይም ጨረቃ ስበት ኃይል በውሃው ላይ የሚፈጠረው እሱ የሚፈጥረው ሞገድ ነው ስለዚህ ማንኛውም አካል እርስ በእርሱ ይሳሰባል ያ የመሳሳብ መጠን ምን ይባላል በተለምዶ የመሬት ስበት እንለዋለን በእኛ ኮንቴክስት ማለት ነው። ይሄ የመሬት ስበት እንደ ምሳሌነት ማንኛውንም አካል ከላይ ሆነን ስንለቀው ወደ ታች ይወርዳል። ያ ወደ ታች የሚወርድበት ምክንያት የመሬት ስበት ወደ ታች ስለሚስብ ነው ማለት ነው እና ይሄ የመሬት ስበት ብቻ አልን እንጂ በዩኒቨርሳችን ውስጥ ማንኛውም ፕላኔት ወይም ማንኛውም በዩኒቨርስ ውስጥ የሚገኝ ቁስ አካል በሙሉ እርስ በርሱ ይሳሰባል ማለት ነው። ስለዚህ ከዛ ውስጥ እኛ አንዱን የመሬት ስበትን ወይም መሬት በራሷ ዙሪያ ያሉትን አካላቶች ወደ ራሷ የምትስብበት ወይም ወደ ሴንተሯ የምትስብበት ወይ ወደ ማዕከሏ የምትስብበት የመሬት ስበት እንለዋለን። ይሄ የመሬት ስበት የተለያዩ ጥቅሞች ይኖሩታል በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በጂኦዴሲና ጂኦዳይናሚክስ ክፍል ተመራማሪ የሆኑት አቶ ኢያሱ ለታ ስለ መሬት ስበት ኃይል ጥሩ ገለጻ አድርገውልናል የመሬት ስበት ጥቅም ላይ ከሚውልባቸው መስኮች መካከል የከፍታ ስርዓት ተጠቃሹ ነው አቶ ኢያሱ ለታ የከፍታ ስርዓት ምንነትን በማብራራት የሚሰጠውን አገልግሎትና አሁን ላይ ሳይንሱ የደረሰበትን እውነታ እንዲህ ባለመልኩ ይገልጹልናል። የከፍታ ስርዓት ስንል ምንድን ነው? ማንኛውም ስራዎች በምድር ላይ ለመስራት ሲታቀድ ወይም ሲታሰብ የከፍታ መረጃ ያስፈልጋል። ለምሳሌ መንገድ ዲዛይን ሲደረግ ሊሆን ይችላል። ትልልቅ ህንፃዎች፣ ግድቦች ሲገነቡ የከፍታ ስርዓታ ያስፈልጋቸዋል። የከፍታው መንገዱ የሚሄድበት መስመር እያንዳንዱ ያለው ከፍታ ያስፈልጋል ያ የከፍታ ልኬት የሚገኘው በተለያዩ መንገዶች ነው። ለእነዚህ መሰረተ ልማቶች የሚያስፈልገው የከፍታ ልኬት ኦርቶሜትሪክ ሀይት ይባላል። በእንግሊዝኛውም አማርኛውም ራሱ ነው። ሀይት ማለት ከፍታ ነው። ኦርቶሜትሪክ ሀይት ነው። ይህን ኦርቶሜትሪክ ሀይት ለማግኘት የምንጠቀመው የነበረው የድሮ አለ ኮንቬንሽናል ሜተድ የምንለው ሌቭሊንግ የሚባል ወይም ቴዶላይት በማቆም ከፊትና ከኋላ በማንበብ የከፍታ ስርዓትን የምንለካበት ስርዓት ነበር። ይሄ ጊዜ ይወስዳል፣ የሰው ጉልበት ይወስዳል እና ለትንንሽ ስራዎች ብዙ ወጪ እያስወጣ ነበር። አሁን ግን ዘመኑ እየዘመነ ሲመጣ የጂፒኤስ ቴክኖሎጂ ወይም ግሎባል ናቪጌሽን ሳተላይት ሲስተም የምንላቸው በተለምዶ ስልካችን ላይ ጂፒኤሶች አሉ፣ መኪናዎቻችን ላይ ማንኛውም አሁን የዘመኑ ቴክኖሎጂዎች ላይ ጂፒኤስ ተገጥሞለታል እና ያ ጂፒኤስ ደግሞ የሚሰጠን ከፍታል ኢሊፕሶይዳል ሀይትም ይባል ማለት ነው። ይህን ኢሊፕሶይዳል ሀይት ወደ ኦርቶሜትሪክ ሀይት መቀየር ያስፈልጋል። ለዛ ነበር ቀድሮ በሌቭሊንግ የሚሰራ የነበረውን አሁን ጂፒኤስ ቴክኖሎጂ ሲመጣ እና የግራቪቲን በሳትላይትም፣ በመሬትም፣ በአየርም የተለካ የግራቪቲን ደግሞ ወደ ጂኦይድ ሰርፌስ ማለትም የባህር ጠለል ከፍታ ወይም ሚን ሲ ሌቨል የምንለው የባህር ጠለል ከፍታን የሚያመጣ የጆይድ ሰርፌስ የሚባል አለ። ያ ጆይድ ሰርፌስ ምንድን ነው? የመሬት ስበት እኩል ሆኖ የሚገኝበት ማለት ነው። ያ የመሬት ስበት እኩል ሆኖ የሚገኝበትን የአንድን ሀገር የመሬት ስበትን እኩል የሚሆንበትን ቦታ ወይም ጆይድ የምንለው ማወቅ ከቻልን እና ይሄ ጆይድን ከጂፒኤስ ቴክኖሎጂ ጋር በማዛመድ በቀጥታ ጂፒኤስን በመትከል በቀጥታ ኦርቶሜትሪክ ሀይት ማግኘት ይቻላል ማለት ነው። ስለዚህ ስታፍ ይዞ የሚቆም ቴዶላይት የሚያነብ ሰው ይቀንሳል። አንድ ሰው በቂ ነው። ጂፒስ ይይዛል። እሱን ጂፒስ እየተከተለ ጆሄዱ ኢንተግሬትድ ስለሆነ ወይም ስለተዛመደ ከጂፒኤሱ ጋር ስለተሳሰረ በቀላሉ ኦርቶሜትሪክ ሀይት ማግኘት ይችላል ማለት ነው። ስለዚህ ይህን ኦርቶሜትሪክ ሀይት ሲያገኝ ለመንገድ ግንባታ ሊሆን ይችላል፣ ለህንፃ ግንባታ፣ ለዳም፣ ለተለያዩ መሰረተ ልማቶች በቀላሉ ጊዜን ቆጥቦ ለማድረግ ያስችላል ማለት ነው። ስለዚህ በጂፒኤስ ቀጥታ ኦርቶሜትሪክ ሀይትን ለማግኘት መጀመሪያ ምን ማድረግ ያስፈልገናል? ጆድ ሞዴሉን መስራት አለብን። ይህን ጆድ ሞዴል ለመስራት ደግሞ ዋናው ግብዓት የመሬት ስበት ወይም ግራቪቲ የምንለው ነው ማለት ነው። ግራቪቲ ተጠቅመን ጆድ ሞዴሉን ዴቨሎፕ ይደረጋል። ያ ጆድ ሞዴል ከጂፒኤስ ጋር ኢንተግሬት ይደረግና ጂፒኤስ የሚሰጠንን ሊፕሶይድ ላይት እዛው አቀናንሶ ኦርቶሜትሪክ አይት እንዲሰጠን ማድረግ ይቻላል ማለት ነው። ኦርቶሜትሪክ አይት አወቅን ማለት ደግሞ የከፍታ ስርዓታችንን አዘመን ነው ማለት ነው። የእኛም ተቋም እንደ ተቋም ድሮ ከሚሰራበት ከሌቭሊንግ እዚኛው ዘመን ለመስራት በተቋሙ ተማሪዎች በፒኤችዲ ዲግሪ የተመረቁ ወይም በሌሎች የተሰሩ ጆኤድ ሞዴሎች አሉ። እሱን ተጠቅሞ የኢትዮጵያን የከፍታ ስርዓት በማዘመን ይሄ ሌቭሊንግ የሚባለውን ወይም ታይም ኮንስ ጊዜ የሚወስደውንና ገንዘብ የሚፈጅ የነበረውን ሌቭሊንግ ስራ ወደ ተሻለና ጊዜ ቆጣቢ በአጭር ጊዜ ውስጥ መረጃ መስጠት የሚያስችል ሲስተም ለመስራት እየሰራንበት እንገኛለን። በተቋማችን አንዴ የመከፍታ ስርዓት ከዘመነ ወይም አሁን ከጂፒኤስ የምንለው ጋር ጆይድ ሞዴል ተዛምዶ ወይም ተጣምሮ በቀላሉ ኦርቶሜትሪክ ሀይት ማግኘት ከተቻለ በዋናነት ሁለት ነገሮች ነው የሚቀንሰው፣ ጊዜን ይቆጥባል፣ ወጪን ይቀንሳል፣ የሰው ኃይልም ብዙ አይፈልግም። አሁን ድሮ የሚሰራበት ለምሳሌ እንውሰድ እና መንገድ መንገድ ሲሰራ፣ ያው አስፋልት መንገድ ሊሆን ይችላል ማንኛውም መንገድ በአውራ ጎዳና ድርጅት ሲሰራ ምን ያስፈልገዋል? የከፍታ ስራ የከፍተው የእያንዳንዱ መንገዱ የሚሄድበት መስመር እያንዳንዱ ከፍተው መታወቅ አለበት። ምክንያቱም መኪና የሚሄድበት ኤሌቬሽን ማክሲመሙ መታወቅ ስላለበት፣ ዳገታማ ሲሆን፣ ቁልቁለታማ ሲሆን መታወቅ ስላለበት ያን ዲዛይን ለማድረግ መጀመሪያ ኢንጂነሮቹ ወይም መሀንዲሶቹ ምን ያደርጋሉ? የከፍታ ስርአቱ መስመሩ መንገዱ የሚሄድበት መስመር የሚገኝበት እያንዳንዱ ፖይንት በተወሰነ ርቀት ከፍታው መታወቅ አለበት። ትክክለኛ ያ ከፍታው ኦርቶሜትሪክ ሀይት የምንለው ያ ኦርቶሜትሪክ ሀይት የምንለው የሚነሳው ከጆይዱ ነው፣ ወይም ይሄ በተለምዶ ሚንሲ ሌቭል ወይም የባህር ጠለል መነሻ የምንለው ማለት ነው። ከዛ ነው የሚነሳው። ጂፒኤሳችን ደግሞ የሚነሳው የሚለካው መሬትን ሳይንቲስቶች ሪፕሬዘንት ወይም ለመግለጽ ልክ እንደ ኳስ የሚመስል እስፌሪካል የሆነ ሞዴል አለ፣ ያ ማቴማቲካል ሞዴል። ከዛ ማቴማቲካል ሞዴል ተነስቶ ነው ጂፒኤስ ደግሞ የሚያነበው። እኛ ግን ለስራችን ለመንገድ ግንባታ ሊሆን ይችላል፣ ህንፃዎች ለመገንባት ሊሆን ይችላል። ምክንያቱም ህንፃ ለመገንባትም መሬቱ ሌቭሉ እኩል መሆን አለበት። ያን ለማወቅ አሁንም ኦርቶሜትሪካዊቱ መታወቅ አለበት። የውሃ ፍሰት ለመስራት ብንል ትክክለኛ የውሃው ፍሰት ለማወቅ እያንዳንዱ ከፍታ መታወቅ አለበት። ግድብም ለመገንባት እና የተለያዩ መሰረተ ልማቶች ለመገንባት ሲባል ይሄ ከፍታ መታወቅ አለበት። ይሄን ከፍታ ለማወቅ ነው ጂፒኤሱ የሚለካው ከማቴማቲካል ሞዴሉ ነው ጀምሮ ያለውን እስከ ምንረግጠው መሬት ድረስ ያለውን ከፍታ ሲነግረን ይሄኛው ደግሞ ኦርቶሜትሪክ ሃይት የምንለው ደግሞ ከሚንስ ሌቭል ወይም ጂኦይድ ከምንለው አማርኛ ትርጉም ስለሌለው ነው ጂኦይድ ቀጥታ ስምጥ ጂኦይድ የምንለው ሰርፌስ ወይም ያ ሰርፌስ ግራቪቲ እኩል የሚሆንበት የመሬት ስበት እኩል የሚሆንበት ማለት ነው። ስለዚህ ያ ሞዴል መሬትን ከቦ ይይዛል። ከዛ ላይ ተነስቶ ደግሞ ኦርቶሜትሪክ አይት እናደርገኛለን ማለት ነው። ጂፒኤሳችንን ተከል ማለት ጆይድ ሞዴሉ እዛ ውስጥ ከገባ በቀላሉ ኦርቶሜትሪክ አይት ወይም የምንፈልገውን ከፍታ ማግኘት እንችላለን። አሁን ይሄ ነው ያለው። ድሮ ግን የሚሰራበት የነበረው ቴዶላይትም ይባላል የሌቪሊንግ መሳሪያ እሱ ከፊት አንድ ስታፍ ከኋላ አንድ ስታፍ የሚይዝ ሰው ይኖራል ስለዚህ በአንድ ጊዜ ሶስት ሰው መኖር ያስፈልጋል ማለት ነው ሶስት ሰው መኖር ያስፈልጋል በዛ ላይ ደግሞ በእግር እየተኬደ ነው የሚለካው ለትልልቅ መንገዶች ሲሆን የሰው ሀይል ጉልበቱ ሶስት ነው ቢያንስ ሶስት የሚወስዶ ጊዜ ረጅም ነው ይህንን ይቀንሳል በጀትም ይቀንሳል ይሄኛው ግን ጂፒኤስ ኢንተግሬትድ ከሆነ ግን አንድ ሰው በቂ ነው ጂፒኤሱን የሚይዝ ስለዚህ ጂፒኤሱን ይዞ እየሄደ ቶሎ መረጃ ማግኘት ይችላል ማለት ነው፣ እዛው ላይ ይሄኛው ግን ማየት ያስፈልጋል ስታፉ። ሀገራችን ኢትዮጵያ በስፔስ ሳይንስና ጂኦስፓሻል ዘርፍ ዓለም የደረሰበትን ደረጃ ለመድረስ ሰፊ ጥረት እያደረገች ይገኛል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በጂኦዴሲ ና ጂኦዳይናሚክስ ክፍል ተመራማሪ የሆኑት አቶ እያሱ ለታ የከፍታ ስርዓት በሀገራችን ኢትዮጵያ ምን አይነት አንድምታ እንዳለው ከቀድሞ የከፍታ ስርዓት ጋር በማነጻጸር እንዲህ ያስረዱናል። በሀገራችን ያለው እስካሁን በተለምዶ ሲሰራበት የነበረው ወይም ድሮ ኮንቬንሽናል ተብሎ በተለምዶ የሚሰራበት ሌቭሊንግ፣ አንድ ሌቭሊንግ መሳሪያ ይኖራል። ከኋላና ከፊት ስታፍ ወይም የሚነበብ ቁጥር ያለው ዘንግ አለ። እሱን ይዘው ይቆማሉ ሰዎች። ከዛ ከዚህ ሆኖ ሌቭሊንጉን ከያዘው ሰውዬ ስታፉን እያነበበ ነበረ የኦርቶሜትሪክ ሃይቱን የሚሰራ የነበረው። እሱም የሚሰራ የነበረው ድሮ ብሉ ናይል ተብሎ ወይም ብሉ ላይን ፖይንቶች ተብሎ የተሰራ ያለ በ1956ት አካባቢ እሱን ፖይንቶች ተጠቅሞ ነው የሚሰራው። ያ እነዛ ነጥቦች ደግሞ የመጡት ከባህር ጠለል ድሮ ከባህር ጠለል ሰሆነ መነሻችን የነበረው የባህር ጠለልን ተጠቅመን ከግብፅ አሌክሳንድሪያ ተነስቶ በሱዳን አድርጎ የመጣና በብሉ ናይን ይሄ የአባይ ቤዚን የምንለውን አካባቢ ሸፍኖ የተሰራ መነሻ ነጥቦች ናቸው። እነሱ መነሻ ነጥቦች ተጠቅመን ነው እየሰራን ያለ ነው ማለት ነው። ሌቭሊንግ አሁን ደግሞ እንደሚታወቀው የባህር ጠለል ያንን የታሰበው አለ። አሁን ደግሞ በተለያየ ምክንያት የባህር ጠለል ከፍታው ሊኖር ይችላል። ለምን ቅልጣ በረዶ አለቶች እየቀለጡ ወደ ባህሩ ስለሚገቡ አሁኑ የግሎባል ቴምፕሬቸር ወይም ግሎባል ሙቀት እየጨመረ ስለመጣ ቅልጣ አለቶች ኖርዝ ና ሳውስ ፖል ላር ላይ ያሉት የምድር ጫፍ ሰሜናዊና ደቡባዊ ዋልታ ላይ ያለው የበረዶ ቅልጣለት እየቀለጠ ወደ ውስጥ በመግባቱ የመሬት እንቅስቃሴ ምክንያት የነዚህ ሲሌቭሉ በደንብ ሞኒተር እየተደረገ ወይም ክትትል እየተደረገበት እነዛ ነጥቦች አብዴት መደረግ አለባቸው። ምክንያቱም የባህር ጠለል ከፍታ ጨመረ ይባላል። ያ ከፍታ ሲጨምር አብሮ ይህም መስተካከል አለበት። እንዲህ አይነት እንትኖች አሉት ማለት ነው። የድሮ አሁን ግን ያኛውን ያስቀረ የባህር ጠለል መነሻ አይፈልግም፣ እነዛን ንጥቦች አይፈልግም። ምንድን ነው የሚያደረገው የመሬት ስበትን በመሬትም በአየርም በሳተላይትም ይሰበሰባል። ያ የተሰበሰበውን የመሬት ስበት ሳይንሳዊ ሂደቶች ወይም ትንተና ይደረግበትና ወደ ጆኤድ ሞዴል ይለወጣል። ያ የተፈጠረው ጆኤድ ሞዴል ለኢትዮጵያ ብቻ ነው። ግሎባሊ ሙሉ ዓለምን ይገልጻል ተብሎ የተፈጠሩ የተለያዩ ጆይድ ሞዴሎች አሉ። ግን አገራቶች ምንድን ነው የተሻለና ትክክለኛ ለራሳቸው ነባራዊ የመሬት አቀማመጥ የሚገልጽ የከፍታ ስርዓት ይፈልጋሉ። ለዛ ሲባል የግሎባሉን ጆይድ ሞዴል ይተውና በራሳቸው የሰበሰቡትን የአየርም ላይ ሊሆን ይችላል የመሬት ስበት መረጃ በመጠቀም ሳይንሳዊ ትንተና አካሂደው ያንን ወደ ጆይድ ሞዴል ቀይረው ያ ጆይድ ሞዴል ጂፒኤስ ውስጥ ኢንተግሬት እንዲሆን ይደረግና ወይም እንዲጣመር ይደረግና፣ የጂፒኤስ መሳሪያው ላይ በቀላሉ የኦርቶሜትሪክ ሀይት ወይም የምንፈልገውን የከፍታ ሀይት ለማግኘት እንዲያስችል ያደርጋል ማለት ነው። ስለዚህ ሁለቱ ልዩነታቸው ይሄ ነው። ለዚህ ነው ይሄኛው የከፍታ ስርዓት የዘመነ ወይም ሀይት ሲስተም ሞደርናይዜሽን ብለን የምንለው ምንድን ነው ከድሮ ስርዓት የዘመነ ነው የባህር ጠለል ከፍታን አይፈልግም። ምክንያቱ የባህር ጠለል ከፍታ በተለያየ ፋክተር ሊጨምርም ሊቀንስም ይችላል። እሱ በደንብ ታይድ ጌጁ እየተለካ በደንብ የእኛም መነሻ ነጥቦች መስተካከል ሊጠበቅባቸውም ያንን ማድረግ አድካሚ ጊዜ፣ ወጪና የሰው ጉልበት ወሳጅ ነው። ስለዚህ እሱን ለማስቀረት የሚያስችል ስራ የእኛም ተቋም አሁን ይሄንን የከፍታ ስርዓት ወደዚህ ዘመናዊ የከፍታ ስርዓት ለማስገባት የኛም ተቋም በአዲስ አበባ በሮች መውጫ የራሱን የሆነ ፈርስት ኦርደር ሌቭሊንግ ወይም የመጀመሪያ ደረጃ የጂኦዴቲክ መቆጣጠሪያ ነጥቦችን በመገንባት በዛ ላይ የግራቪቲ ዳታ በመሰብሰብ ያን ግራቪቲ ዳታ ከተሰበሰበ በኋላ ወደ ጆይድ ቀይሮ የራሱን በተማሪዎች የተሰራና በትልጅ ተመራማሪዎች የተሰራ ጆይድ ሞዴል አለ። ከነዚህ ውስጥ የትኛው ነው ለኢትዮጵያ የሚለውን ለመስራት አሁን በደብረ ብርሃን በኩል ወደ 200 ኪሎ ሜትር የመጀመሪያ ደረጃ መቆጣጠሪያ ነጥብ ተክለናል። ቀጥሎ በጫንጮ በኩል እሱም ወደ 200 ኪሎ ሜትር ተተክሏል። ቀጥሎ በአዳማና በጅማ መስመር ደግሞ እንቀጥላለን። አሁን እነዚህን እየተከልን ከሄድን በኋላ እዛ የተተከሉት መጀመሪያ ደረጃ የጁዲክስ ነጥብ ላይ የግራቪቲ ወይም የመሰሬት ስበት መረጃ ይሰበሰብና ያ ወደ ጆይድ ይቀየራል ሳይንሳዊ ትንተና ተካሂዶበት ከዛ በኋላ ሌሎች ተመራማሪዎች የሰሩትን ሞዴል ተጠቅመን የትኛው የተሻለ ኢትዮጵያን፣ ምክንያቱም የኢትዮጵያ ተሬን ተለያየ ነው ከፍታም አለ፣ ዝቅታም አለ እና የትኛው ገላጭ ነው የሚለውን ከመረጥን በኋላ እሱን ካሉ የጂፒኤስ ቴክኖሎጂዎች ጋር ኢንተግሬት በማድረግ ማንኛውም ሰው ሌቨሊንግን ሳይጠቀም ወይም የተለመደውን ኮንቬንሽናል ዘዴ ሳይጠቀም ምን ማድረግ ይችላል? ጂፒኤስን በመጠቀም ኦርቶሜትሪክ ሀይት በቀላሉ ማግኘት እንዲችል ስራዎችን ኦልሬዲ ጀምረን ወደ ሁለት መቶ ኪሎ ሜትር በሁለት አቅጣጫ የመጀመሪያ ደረጃ ነጥቦች ተክሏል። ቀጥሎ በሌሎቹ በተቀሩት በሮች እየተለካ ሙሉ ኢትዮጵያን እያሰፋን እንሄዳለን። አቶ እያሱ አያይዘውም ለአድማጮቻችን ተከታዩን መልእክት አስተላልፈዋል። አድማጩ ይጠቀማል የከፍታ ስርዓት ከእኛ ተቋም መረጃ በመውሰድ መነሻ ነጥቦች እኛ ጋር ስላሉ እኛም ስለሆነ ዋና አንዱ ማንዴታችን መነሻ ነጥቦች መስራት ስለሆነ እነዛን መነሻ ነጥቦች ወስደው በደንብ በትክክል እንዲሰሩበትና በአግባቡ እንዲጠቀሙበት የሚሰጣቸውን መነሻ ነጥብ ምን ምን ያስፈልገዋል የሚለውን በደንብ ጠይቀው ያ መነሻ ነጥብ አንድ መነሻ ነጥብ ሲሰጥ ምን ምን ነጥቦች ያስፈልጉታል የሚለው ስታንዳርድ አለ። ያንን ስታንዳርድ ተገቢ መሆኑን አይተው በዛ በሚፈልገው ወይም ተቋማችን አሁን ስታንዳርድ አውጥቶ ሊያጸድቅ እየሰራ ነው። ያንን ስታንዳርድ ተከትለው በዛ ስታንዳርድ መሰረት ሰርተው የተሻለ የከፍታ ስርዓት እንዲሰሩ፣ ምክንያቱም እኛ መነሻ ነጥብ ነው ምንሰራቸው። ከዛ በኋላ የተቀረውን የሚሰሩት በድሮ በኮንቬንሽናል ሜተድ ያው ስራውን ጨረሰን ሙሉ ስላልተለቀቀ በድሮ ስለሚሰሩ እሱ ላይ ጥንቃቄ አድርገው የሚሰጣቸውን የመነሻ ነጥብ ወይም የሚወስዱትን የመነሻ ነጥብ የከፍታም ሊሆን ይችላል ወይም የሆሪዞንታል ዋክድሞሽ ነጥብ ሊሆን ይችላል። እሱን በደንብ ተጠቅሞ ስታንዳርዱ በሚለው መሰረት እንዲሰሩ ለማሰብ ወዳለሁ። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በአዲስ መርሃ ግብር እንገናኛለን። ቆይታችሁን ከምድር እስከ ህዋ መሰናዶ ጋር ስላደረጋችሁ ምስጋናችን ከልብ ነው። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት እኔ ሰብስቢያ ይሉ ነኝ። ከሌሎች የኤፍኤም አዲስ 97.1 ዝግጅቶች ጋር መልካም ቆይታን እንመኛለን። ሰላም። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ከዋክብት